Salam ጤነስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምናምሽታችኋል የሰኞ ምሽት ህዳር 19 2015 ዓ ም የጋቢና ቪ መሰናዶ ከአሁን ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። ለምሽቱ ከያዝናቸው ዘገባዎች ውስጥ ጥቂቶቹን እናስተዋውቃችሁ። በድሬዳዋ ከተማ የሚሰሩ የጋሪ ባለንብረቶች የድሬዳዋ ከተማ አስተዳደር የትራንስፖርት አገልግሎት እንዳንሰጥ እየከለከለን ነው ሲሉ ቅሬታ አቅርበዋል። ስልሳ ጋሪ የሚሆን ሰበሰቡና እንትን አስገቡ መምሪያ አስገቡብን። ምንድን ነው ስንላቸው የሆነ የምንማከር ነገር አለ ነው ያሉ። እሺ ብለን እዚያ ደረን ስንሄድ ፈረሶቻቸውን ይይዛችሁ ውጡ ነው የተባልነው። የባለጋሪዎቹን ቅሬታ እንዲሁም ደግሞ የከተማ አስተዳደሩን ምላሽ ይዘናል። በምሽቱ አበይ ጉዳይ አድርገ ነው የምንቀጥል ይሆናል የዓለም ዋንጫና እንዲሁም ደግሞ ሌሎች ስፖርት ነክ ጉዳዮችና ሌሎች ጥንቅሮችንም ይዘናል። የደንገረመው መርሃ ግብሩን የመራው ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ ዘጋቢዎች እንዲሁም ደግሞ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታንሹ ዘንድ በአክብሮት እንጋብዛል። በድሬዳዋ ከተማ የሚሰሩ የጋሪ ባለንብረቶች የድሬዳዋ አስተዳደር የትራንስፖርት አገልግሎት እንዳንሰጥ እየከለከለን ነው ሲሉ ቅሬታ አቀረቡ። ከስልሳ በላይ ጋሪዎች ምክንያቱም ባላወቁት ምክንያት መታሰሪያቸውና ሌሎችም በነጻነት ለመስራት ፍርሃት እንዳደረባቸውም ገልጸዋል። በዚህ የተነሳም ቤተሰብ ለማስተዳደር እየተቸገርን ነው ሲሉ የደረሰባቸውን ጉዳት አመላክተዋል። አስተዳደሩ ፖሊስ ግን በጋሪዎች የተነሳ ታዳጊዎች በተደጋጋሚ የትራፊክ አደጋ እየደረሰባቸው እንደሆነና የአስፋልት መንገዶችም በፋንድያ እየቆሸሹ በመሆናቸው ይህንን እርምጃ ልወስድ ችያለሁ ብሏል። በተጠቀሱት ጥፋቶች የተያያዙ ጋሪዎችም ከሞላ ጎደል ሁሉም ተለቀዋል ሲል አስታውቋል። አዲስ ቸኮል በዚህ ዙሪያ ያሰናዳው ዘገባ ቀጥሎ ይቀርባል። አቶ አሸናፊ ድንሳ ይባላሉ። ለ42 ዓመታት በጋሪ አሽከርካሪነት የሰሩት የ11 ልጆች አባቱ አቶ አሸናፊ በምስረት ሂደት ላይ ያሉ የጋሪ ባለንብረቶች ማህበር ሊቀመንበር ናቸው። ከሁለት ሳምንት በላይ ስልሳ የሚሆኑ ጋሪዎች በትራፊክ ተይዘው እንደሚገኙና ሌሎች ባለጋሪዎችም ለመስራት ስጋት ውስጥ መሆናቸውን ይናገራሉ። ስልሳ ጋሪ የሚሆን ሰበሰቡና እንትን አስገቡ መምሪያ አስገቡብን ምንድን ነው ስንላቸው የሆነ የምንማከር ነገር አለ ነው ያሉ እሺ ብለን እዛደረን ስንሄድ፣ ፈረሶቻችሁን ይዛችሁ ውጡ ነው የተባልነው። ለምሳሌ እኔ 11 ቤተሰብ ነው የሚያስተዳድረው። ይሄ ቤተሰባችን አስራ አምስት ቀን በላይ 20 ቀን ሙሉ ጋሪያችን ታስሮ ነው ያለው። በድሬዳዋ ትራፊክ መብሪያ የግንዛቤ ማስጨበጥና ማስፋፋት ቡድን መሪ የሆኑትን ኢንስፐክተር ጌትነት ዳባ ግን ባለጋሪዎቹ ተደጋጋሚ ትራፊክ ጥሰቶች በመፈጸማቸው እየተያዘ እንደነበር ይናገራሉ። አንደኛ በትራፊክ ፍሰቶ ላይ ከፍተኛ ጫና እየፈጠሩ እንደሆነና ከከተማውም ጽዳት አንጻር እጅግ በጣም እያበላሹ፣ ያም ብቻ አይደለም፣ በተለይ በተደራራቢ ወይም በተደጋጋሚ በሚባል ደረጃ በጋሪ አሽከርካሪዎች የሚደርስ የትራፊክ አደጋ ከቀን ወደ ቀን እየጨመረ የሚያልፉበት ሁኔታ ነበር የነበረው። አብዛኞቹ የጋሪ አሽከርካሪዎች እጅግ በጣም እድሜያቸው ለአቅመ ስራ ያልደረሱና በጣም ህጻናቶች ናቸው። ኢንስፔክተር ጋይትነት በአሁኑ ሰዓትም ከባለጋሪዎቹ ጋር ውይይት በማድረግ አብዛኞቹ ጋሪዎች መለቀቃቸውን ይናገራሉ። በጊዜያዊ መፍትሄው ምንድነው የተደረገው? በዋና ዋና መንገዶች ላይ እንዳይገቡ ብሎም ደግሞ ለህጻናት እነኝን ጋሪዎች እንዳይሰጡ መስማማት ላይ ስለተደረሰ እሱን ቃል ገብተው ጋሪያቸው ኦልሞስት አብዛኞቹ ማለት ይቻላል ተለቀው ወደ ስራቸው ገብተዋል። የሚቀርቡባቸውን ወቀሳዎች ያላስተባበሩት አቶ አሸናፊ ዲንሳ ለዚህ መፍትሄው ያለው በመንግስት እጅ ነው ይላሉ። እነዛን ልጆች ማስቆም ያለባቸው እነሱ ናቸው። እንዲያውም ደግሞ አንድ ወይ አንድ ህግ ማውጣት ነው። አንድ ደንብ ማውጣት ነው። ጥረጉ እንኳን ውለዱና ጥረጉና ስሩ ቢባሉ እንኳን ጥሩ ነው። የሆነ ከረጢት ደግሞ አዘጋጁ ብሉን ጥሩ ነው። 1998 ዓ.ም ላይ ድሬዳዋን በመታት ጎርፍ ክፉኛ ተጎድቶ የነበረው የድሬዳዋ ትራንስፖርት ባለስልጣን መስሪያ ቤት በጎርፍ ሲጥለቀለቅ ከቀዳማዊ ለስላሴ ዘመን ጀምሮ የነበረው የባለጋሪዎቹ ፋይል መውደሙን የሚናገሩት አቶ አሸናፊ የመንጃ ፈቃድም ሆነ የመለያ ታርጋ የሚሰጣቸው የመንግስት አካል አለመኖሩን በቅሬታ ያቀርባሉ። ትራንስፖርት ሄደን ማንጃ ስጡን ብለናቸዋል። ማንጃ አንሰጥም ነው ያሉ። አው ታርጋም ደግሞ እነሱ ናቸው የሚሰጡት እንጂ እኛ ታርጋ መውሰድ አንችልም። ታርጋ ስጡን ነው ያልናቸው። ኢንስፔክተር ጌት ነዳባም የቀረበውን ወቀሳ ትክክለኛነት ያረጋግጣሉ። ሆኖም በቅርቡ ጋሪን ጨምሮ የባለሶስት እግርና ባለአራት እግር የትራንስፖርት አገልግሎት ሰጪ ተሽከርካሪዎችን አስተዳደርና አሰራር በተመለከተ ይወጣል ተብሎ የሚጠበቀው መመሪያ የባለጋሪዎችን ጥያቄ መለሳል ብለው እንደሚጠበቁ ኢንስፔክተር ጌት ነዳባ ያስረዳሉ። ትራንስፖርት እጦት ሊቀርፍ በሚችል መልኩ ጥናት አጥንቶ ምላሽ የሚሰጥ አንድ ግብረ ኃይል ተቋቁሟል። ከተለያዩ ባለድርሻ አካላቶች ያ ግብረ ኃይል የጋሪንም ጨምሮ ነው የሚያጠናው። ከጥናት ውጤቱ በኋላ በማን ይተዳደር እንዴት ይተዳደርና የትኛውን ቦታ ለጋሪ ክፍት እናድርግ በሚል ውሳኔ ይሰጥበታል። የዛን ሰዓት የጋሪዎችም ምላሽ ያገኛል። የፈረስ ጋሪ በሀገራችን የከተማ ውስጥ ትራንስፖርት አገልግሎት በመስጠት ግንባር ቀደም ነው። ሆኖም በ1960ዎቹ በአዲስ አበባ ምንም አይነት አገልግሎት እንዳይሰጥ የታገደው ጋሪ በድሬዳዋ ግን ለበርካታ ስርት ዓመታት ከፔዦ ታክሲዎች ጎን ለጎን የሰውና ቁሳቁስ ማጓጓዝ አገልግሎት ሲሰጥ ቆይቷል። ድሬዳዋም ስሟ ሲነሳ ጋሪዎቿም አብረው ሲነሱ ኖረዋል። አስተዳደርም ለፈረስ ጋሪ በአደባባይ ሐውልት በማቆም በአገሪቱ ብቸኛ ከተማ ነች። በድሬዳዋ ጋሪዎች የቀድሞውን ያህል ተጽዕኖ ፈጣሪ የሆኑ መቀጠል ባይችሉም 150 ገደማ ከሚሆኑት ባጃጆች መካከል አሁንም እየሰሩ ያሉ ከ350 በላይ ባለጋሪዎች አሉ። አሁንም ድረስ ህዝቡ ይፈልገናል። ተሽከርካሪዎች በማይገቡባቸው ቦታዎች ጭምር እየገባን አገልግሎት መስጠታችንን እንቀጥላለን ሲሉ ባለጋሪው አቶ ሸናፊ ደንሳ ይናገራሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ጋቢና ቪይ መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን መታየቱን ይቀጥላል። ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። በአሁኑ ወቅት የኢትዮጵያ ብሔራዊ ቡድንን የሚያሰለጥኑት አሰልጣኝ ውበቱ አባተ ለኢትዮጵያ የእግር ኳስ አፍቃሪያን አዲስ ሰው አይደሉም። ኢትዮጵያ ቡና እንደ ደቢትና አዳማ ከተማን የመሰሉ የሀገር ውስጥ ክለቦችን ለውጤት ያበቁም አሰልጣኝ ናቸው። አሰልጣኝ ውበቱ የኳታሩን ዓለም ዋንጫ አስመልክተን በተያያዥ ጉዳዮች ላይ ከሰሞኑ አነጋግረናቸው ነበር። ሀብታሙ ስዩም ነው ያነጋገራቸው፣ ቀጥሎ ይቀርባል። እየተካሄደ ያለው የዓለም ዋንጫ እንግዲህ የተጠበቁና ያልተጠበቁ ውጤቶች እየተመዘገቡበት እንደሆነ እየታየ ነው። በእርሶ እይታ ያልገመቱት ውጤት የሚሉት አለ ይሁን ው ከተጀመረ ጥቂት ቀን ቢሆንም ተወሰኑ ጨዋታዎች ተደርገዋል እና ከሳውዲ አረቢያ ና አርጀንቲና ጨዋታ ብንነሳው ለሁለቱ ቡድኖች ዓለም አቀፍ ስፖርት ቤተሰብ የሚሰጠው ግምት አለ። እኛን ጨምሮ አርጀንቲና ቅድመ ግምት ሁላችንም ሰጠን ነበርና ያው የሁላችን ግምት ቁርሽ ያደረገ ውጤት ነው ያየነው። በውጤቱ ብቻ ሳይሆን በጨዋታም ጥሩ ነበሩ። ያው እንግዲህ ዓለምን አስገርሟል ብዬ አስባለሁ። የግባሳን ነው። ሁለተኛው የጃፓንና የጀርመንም ጨዋታ እንደዚ ትልቁን ግምት ሰጥተን የነበረው ለዓለም ሻምፒዮናው ጀርመን ነው ነውና ጀርመን በዛ ጨዋታ ተሸንፋ መውጣቷም እንደዚህ ያልተጠበቀ ክስተት ነው እንግዲህ ከወዲሁ በደረጃ ዝቅተኛ ግምት የሚሰጣቸው ቡድኖች ጠበቀው ውጤት ያስመዘገቡበት የዓለም ዋንጫ ሆኖ ነው እያየን ያለነው። አሰልጣኝ ውበቱ፣ እንግዲህ በኳታሩ የዓለም ዋንጫ ዘንድሮ አምስት የአፍሪካ ሀገራት ተሳታፊ ናቸው። እኔና እርሶ ይህንን ቃለ ምልልስ በምንቀርጽበት ሰዓት ሁለት የአፍሪካ ሀገራት ተሸንፈዋል። ሁለቱ ደግሞ አቻ ወጥተዋል። የጋና ጨዋታ ዛሬ ከሰዓት ይደረጋል ተብሎ ይጠበቃል። የእስካሁኑን የአፍሪካ ቡድኖቹ አቋም እንዴት ይመለከቱታል? አራት የመጀመሪያ ጨዋታቸውን አድርገዋል። ከተመደቡበት ምድብ አንጻር ካየ ነው ትንሽ ጠንከር ያለ ነገር እንደሚገጥማቸው ቀጥሞ ማድረግ ይቻላል። በመጀመሪያው ቀን በኒዘርላንድ የተሸነፈችው ሴኔጋልን ጨምሮ በእርግጥ ጠንካራ ተፎካካሪ ሆና ጉዞ ትጓዝ ትችላለች ብዬ በግሌ አስቤ ነበር። ውድድሩ በተቃረበበት ጊዜ የሳዲዮ ማሌ መጎዳት አንድ ትልቅ ክፍተት እንደሚፈጥር ሁላችንም ተረድተነዋል ብዬ አስባለሁ። ያው ለቁሱ በርካታውን ነገር መወጣት የሚችል ትልቅ ተጫዋች ነው ያጣችሁ። መሪም ጭምር ነው ያጣችሁ። ግን ያም ቢሆን በጨዋታው ጥሩ ፐርፎርማ አድርገው ነበረ። ምናልባት ጨዋታውን ከተከታተልከው የጨዋታው መጠናቀቂያ ሰዓት ላይ ነው ግቦችን ያስተናገዱት። ናችን በእውነት ሽንፈት አይገባቸውም ብዬ ነው የማስበው። ኔዘርላንድ ጥሩ ቡድን ነው። ያም ቢሆን ግን ቢያንስ አቻ መውጣት ችሉ ነበር። እና ምናልባት በዚህ የመጀመሪያ ጨዋታ መሸነፋቸው አንድ ግዳሮት ካልሆነባቸው በስተቀር በቀጣዩ ጨዋታ ተስተካክሎ መግባት ከቻሉ ወደ ቀጣዩ ዙር ለማለፍ እድል ይኖራቸዋል። እያስባል ጋር ካየው ራሱ በጨዋታው ላይ ራሱ ክት የተጎድቶ እንደዚህ በጉዳት ተጫዋቾችን ማጣታቸውም ራሱ ስጓዳቸውን ያሳሰ ይለኛል። ዞሮ ዞሮ ግን ጥሩ ነገር አሳይተዋል ማለት ይችላለን። ሞሮኮኑ እንደዚህም ካየን እንግዲህ የተጫወተችው ከዴንማርክ ነው፣ ከጠንካራ ቡድን ጋር የተጫወተች እስከ መጨረሻው ጥሩ ለመጫወት ሞክረዋል። በተለይ ከረፍት በፊት በጣም ጥሩ ነበሩ ማለት ይቻላል። ጨዋታውን አቻ ማጠናቀቃቸው ትልቅ ሞራል ይሆናቸዋል። የአፍሪካ ሀገር ቡድኖችን ምናልባት ጋናን ያላየ ነው ጥሩ መንገድ ሊሄዱ ይችላሉ። ግን ካለ አቅም አንጻር ግን ምናልባት ረጅም ጊዜ ሊጓዙ የሚችሉ ሴቶች። እንዲ ያላቸው ጥያቄ እንደው በእርሶ ግምት የዚህ አመት ዋንጫን ማን የሚያነሳ ይመስሎታል? በእርግጥ ኳስን መገመት አስቀድሞ መናገር የሚከብድ ቢሆንም እንደው በእርሶ እይታ ለዋንጫ የሚደርሱ ቡድኖች እነማን ይሆናሉ? ከባድ ነው። አሁን አሁን የምታየው ነገር ትንሽ ለመገመትም ያስቸግራል። ዋንጫ ይበላሉ ብለ የምትገምታቸው ቡድኖች ምናልባት ከምድባቸውም ላያልፉ ይችሉ ይሆናል። አታቀውም አርጀንቲና፣ ጀርመን በመጀመሪያ ጨዋታቸው መጣላቸው ያስደነግጣል። በዚህ ውድድር ያላየናት ብራዚል ነች አንዷ ለዋንጫ ከምንገምታት ቡድኖች ውስጥ የአውሮፓ ፊልሞች ምናልባት እንግሊዝን ካየህ ጥሩ ነገር ላይ ነው ያሉት። ስፔን እንደዚህ በእርግጠኛነት መናገር ባልችል፣ ብራዚል ከፋይናል ይደርሳል ወይም ዋንጫውን ለማንሳት ትልቅ እድል አለው ብዬ መናገር እችላለሁ። ካላቸው ስፋት እና በወዳጅነት ጨዋታዎች ይሄ የአፍሪካ ጨዋታ ነበራቸው። ያንን ያንን ስናይ ከስኳድም ጥልቀት አንጻር ምናልባት ብራዚል ዋንጫውን ሊያነሳ ይችላሉ ብዬ ገምታለሁ ግን ያው

አሰልጣኝ ውበቱ የኢትዮጵያ ብሔራዊ ቡድን እንግዲህ በቅርብ ዓመታት ውስጥ ያመጣቸውን የእግር ኳስ ወዳጆችን ያስደሰቱ ውጤቶችን በማምጣት ረገድ የእርሶ ስም በተደጋጋሚ ይነሳል። ኢትዮጵያስ መቼና እንዴት ለዓለም ዋንጫ መድረክ ትበቃለች የሚል ጥያቄ መምጣቱ አይቀርም። በዓመታት ውስጥ እንገድበው ቢባል ኢትዮጵያ በዚህ አይነት መድረክ ውስጥ መቼ የምትቀርብ ይመስልዎታል? ያው ከጥያቄው ከባድ ነው እንዳልኩ፣ ያ አሁን አንድ ሀገር ብሔራዊ ቡድንን ወደዚህ አይነት ዓለም አቀፋዊ ውድድር ለማብቃት ብዙ ጥረት ይጠይቃል። እንዳልከው ወደዚህ ቦታ ከመጣው ጊዜ ጀምሮ ያው የምንችለውን ነገር ለማድረግ እየሞከርን ነው። እንደ ፌዴሬሽንም እንደ እንደ አሰልጣኝ አፍሪካ ዋንጫ ከዘጠኝ ዓመት በኋላ መግባት ችለናል። ቻን ማለፍ ችለናል። ይሄ ሁሉ ስናደርግ እንደ ቡድን ትልቅ ኃላፊነት ነው የነበረብን። ጨዋታዎቹን ደግሞ ብሔራዊ ቡድን ሜዳ በመቀጣት ምክንያት ከሀገር ውጭ ነው እያደረግን ያለ ነው። ይህ የራሱ ከባድ ነው። ሲመለከተው እንደዚህ ተጫውተ እንዲህ አይነት መድረኮች ላይ መገኘት በራሱ ትልቅ ክሬዲት የሚያሰጥ ነው ለፈጸሙ ልጆችን ሌሎች አካላት። እንደ አለም ዋንጫ አይነት ትልቅ ውድድር ላይ ለመገኘት ግን ሰፊ ስራ ይጠይቃል። እንደ ይሄ ከላይ ያለ የዘፍ ስራ ሳይሆን እንደ አገር እንዳይሆን ነው መቀደም አሁን ሳውዲ አረቢያ አርጀንቲና ስታሸንፍ ለአገር ምን አይነት ኩራት እንደተሰማቸው ህዝብ ላይ የነበረው በራስ መተማመን፣ ደስታ ትልቅ ትልቅ ኢሜጅ ነው እና ይሄ መንግስትን የሚመለከት ጉዳዩ ላይ ያሉ ስቴክሆልደሮችን ሊያሳስብ የሚችል ጥያቄ ነው የጠየቀኝ። በግሌ ግን አንድ ጥሩ ኦፖርቹኒቲ ያለ ይመስለኛል። ከፊት ምናልባት የሚቀጥለው አፍሪካ ዋንጫ ምናልባትም ብቻ ሳይሆን በእርግጠኛነት የአፍሪካ የተሳተፈው ቁጥር ከአምስት ወደ ዘጠኝ ያድጋል ስለዚህ ይሄንን ታርጌት አድርጎ በቀጣይ ሁለት የዓለም ዋንጫ ውድድሮች ላይ አትሊስት እንደው በቅርብ እኛም እያለን በእያለን ስል ፈጣሪ ነው የሰውን ጊዜ የሚበርስ ነው፣ በእድሜያችን ኢትዮጵያን በዚህ መድረክ ላይ አያታለን እያስባለ ለዛ ግን ዝም ብሎ መመኘት ብቻ ሳይሆን በደንብ መስራት ብዙ ጥረት ማድረግ እንደ መንግስት ታቅዶ መሰራት አለበት። ሌላው ቀርቶ የተገለልንበትን በሜዳችን የመጫወት እድል ራሱ ለማግኘት እየተሰራ ያለው ስራ እጅግ በጣም ቀርፋፋ ስለሆነ እንደዚህ አይነት ነገር ሲታይ ተስፋ ሊያስቆርጥ ይችላል። ግን መንግስትን የሚመለከታቸው አካላት ካሉበት ነገር ነቃ ብለው ይህንን ሀገርን ወደሆነ መስመር የመመለስ ስራ በጋራ መሰራት አለበት ጊዜ ነው ማስበው። እንደኔ ግን ኢትዮጵያን በአለም ዋንጫ ለመጀመሪያ ጊዜ እናያታለን ብዬ አስባለሁ። አፍሪካ አለም ዋንጫ የተካፈለ ቡድን የለም። እኛ የመጀመሪያዎቹ እንሆናለን፣ እያስባለሁ ከፈታሪ ጋር በጣም አመሰግናለሁ። ለእርስዎም ቡድን ለመላ የኢትዮጵያ እግር ኳስ አፍቃሪያንም መልካም እድል እላለሁኝ። አሰልጣኙ ውብቱ አባተ በእጅጉ አመሰግናለሁ በአሜሪካ ድምፅ አድማጮች ስም በመከታተል ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁን የአዲሱ ትውልድ ድምጽ የሆነውን ጋቢና ቪ መሰናዶን ነው። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪያማሪክ ላይ ለጋቢና ቪ እያላችሁ አድርሱን። ዘገባዎቻችን ይቀጥላሉ። ቀጥለን ደግሞ የምናቀናው ወደ ደቡብ አፍሪካ ነው። በደቡብ አፍሪካ በአፓርታይድ ሰለባ የሆኑ ግለሰቦች እየተደረገ ያለው የካሳ ክፍያ ተጠቃሚ እየሆነን አይደለም ሲሉ ከሰዋል። በዚህ ዙሪያ የአሜሪካ ድምጽ ዘጋቢዎች ያሰናዱትን ዘገባ ደረጀ ደስታ እንደሚከተለው ያቀርብልናል። በደቡብ አፍሪካ ሕገ መንግስታዊ ፍርድ ቤት ደጃፍ ላይ የተሰበሰቡት የቀድሞ የአፓርታይድ አገዛዝ ሰለባዎች ፍትህን ይጠይቃሉ። አገሪቱ እንድትፈወስ እንደ ኤሮፓ አቆጣጠር በ1990ዎቹ መጨረሻ በእውነትና እርቅ ኮሚሽን የተገባላቸው ካሳ ያልተከፈላቸው መሆኑንም ይናገራሉ። ይሁን እንጂ ከሁለት አስርት ዓመታት በኋላም ከሰለባዎቹ ጠያቂዎች መካከል የሆኑት የ60 ዓመቱ ታቦ ሻባኙ የመሳሰሉት ሰዎች አሁን ድረስ የተገባላቸውን ካሳ እየተጠባበቁ መሆኑን ይገልጻሉ። እኔ ለአገሪቱ ወታደር ነኝ፣ ፍሬውን ለማል ብላው ለዚህ ዴሞክራሲ ተዋግቻ አሉ። ከፍሬው አንዷን እንኳ ግን እየቀመስኩ አይደለም ለምን ቢባል እነዚህ ስልጣን ላይ ያሉ የመንግስት ሰዎች የሚሰሩት ለራሳቸው ነው፣ ለሰዎች ወይም በየጊዜው ድምፅ ለሚሰጧቸው መራጮች አይደለም። ስለዚህ ነው ዛሬ ካሳ ፍለጋ እዚህ የመጣሁት። መንግስት እስካሁን 22 ሺህ ከሚደርሱት ለአብዛኞቹ ካሳ ጠያቂ ግለሰቦች ወይም በኮሚሽኑ ለተለዩ ቤተሰቦቻቸው 1800 ዶላር የሚጠጋ ገንዘብ ከፍለዋል። ጠያቂዎቹን የሚወክሉ የመብት ተሟጋች ቡድኖች ግን ካሳው የሚገባቸው በርካታ ሰዎች መሆናቸውን በመግለጽ በፍርድ ቤት መሟገት እንደሚፈልጉ ይናገራሉ። ለአፓርታይድ ሰለባዎች የቆመው ጋሌላ የተባለው ቡድን ቃል አቀባይ የሆኑት ጁዲ አን ሴድመን ይህንን ያስረዳሉ ስ በኮቪድ በተመታንበት ጊዜ መመዘኛውን የሚያሟሉ ወደ 140 የሚደርሱ አባላት ነበሩን። ኮሚሽኑና የገዛ ራሱ ሪፖርቱ እንደሚያመለክተው ከነዚህ ሰዎች አብዛኞቹ ፍጹም ትክክለኛ የሆኑ ጭብጦች ነበሯቸው፣ ጥናት ለማድረግ ግን አቅሙ አልነበራቸውም። የፍትህ ሚኒስትር በአገሪቱ የሚገኝ እያንዳንዱ ሰው በተወሰነ ደረጃም ቢሆን የአፓርታይድ ሰለባ እንደነበር ይገልጻል። የካሳው ስምምነት በዓለም ላይ በኢኮኖሚ እጅግ የተከፋፈለችው አገር ወደ ፈውስ እንድታመራ የሚያደርግ የመጀመሪያው እርምጃ ተደርጎ በሁሉም ወገኖች ዘንድ ተወስዶ እንደነበር ተገልጿዋል። የሚኒስቴሩ ቃል አቀባይ ክሪስፒን ፊሪ ለተቃውሞ ከወጡት ጠያቂዎች ጋር በአራት የተለያዩ አጋጣሚዎች የተገናኙ መሆኑን ገልጸው ካሳውን ለማግኘት መስፈርቶችን ያሟላሉ የተባሉ ጥቂት ጠያቂዎች ጉዳይ እየተጣራ መሆኑን ይናገራሉ። ይሁን እንጂ እኛ እንደዚህ ነን በሚል መንግስትን አግተን እንይዛለን ማለታቸው በራሱ እነርሱ ራሳቸው ማን ናቸው የሚለውን ክርክር ያስነሳል። ከኮሚሽኑ ፊት መቅረብ እንደሚገባው ሰው ራስን በትክክል ገልጸህ ማስረዳት ካልቻልክ ማን እንደወንክ በምን እናውቃለን? ጥያቄ ራሱ ሕጋዊ ስለመሆኑስ በምን ልናውቅ እንችላለን? መንግስትን የሚቃወሙት ካሳ ጠያቂዎቹ ብቻ አይደሉም። በመላው አገሪቱ ከመኖሪያ ቤት አንስቶ እስከ መብራት ያሉትን መሰረታዊ አገልግሎቶች ማዳረስ ባለመቻሉ በየጊዜው ለተቃውሞ አደባባይ የሚወጡ አሉ። ይህ የሆነው ገዢው የአፍሪካ ብሔራዊ ኮንግረስ ፓርቲ ኤኤንሲ በሚቀጥለው ወር አመራሩን ሊለውጥ ይችላል የተባለውን ጉባኤ ያደርጋል በተባለበት ጊዜ ነው። የአሁኑ የደቡብ አፍሪካ ፕሬዚደንት ስሪል ራማፎሳ ማክሰኞ ይፋ በተደረገው የእጩዎች ፉክክርን እንደሚመሩ የተነገረ ሲሆን ወጣት እጩዎችም ለከፍተኛው ኃላፊነት ራሳቸውን እያዘጋጁ ነው። የወደፊቱ ተስፋቸው በሙስና ቅሌቶችና በቅርብ ጊዜዎቹ ምርጫዎች በታሪክ ዝቅተኛ የሆነውን ድጋፍ መገኘቱ ለሚያስጨንቃቸው እንደ ፊሪ ላሉ ሰዎች ይህ መልካም ዜና ሆኖ ተወስደዋል። ፊሪ ስለዚሁ ሲናገሩ ሁለት በጣም ወጣት የሆኑ ሶስት ቢያንስ ትላልቅ ኩባንያዎች በማገልገል ልምድ ያላቸው ጥሩ ወጣቶች ሲሆኑ እኔ እንደምለው አንዳንዶቹ የኔን ትውልድ የሚወክሉ ናቸው። ይህ ደስ የሚያሰኝ ይመስለኛል። ቢመረጡ ለኤኤንሲ ፍጹም አዲስ ዘመን የሚያመጣለት ይመስለኛል። የተባለው ለውጥ ገዢው ፓርቲ ያጣቸውን እንደ ሸባኙ አይነት ሰዎችን ድጋፍ መልሶ ማግኘቱ ይቅርና የራሱን ደጋፊዎች እንኳ ይዞ ስለመቆየቱ አጠያይቀዋል። ሸባኙ ፓርቲውን መደገፍ ለምን እንደተዉ ሲናገሩ እንዲህ ብለዋል ሰዎች ዙሪያውን መመልከት አለባቸው። ሰዎች የሚፈልጉትን ማግኘት ይኖርባቸዋል። የኤንሲ መንግስት ግን ምንም እየሰራ አይደለም። ኤንሲን የተውኩት ለዚያ ነው። የአፍሪካ ብሔራዊ ኮንግረስ ጉባኤውን በአውሮፓውያን አቆጣጠር በመጪው ታህሳስ 16 እንደሚጀምር ተመልክተዋል። የአለም ዋንጫ የዓለምን ትኩረት እንደሳበ ቀጥሏል። ኳታር ታዲያ የመጀመሪያዋ ከምድቧ ተባራሪ ሀገር ስትሆን በትላንትና እለት በቤልጅየምና በሞሮኮ መካከል የተካሄደው ጨዋታን ተከትሎ በብራሰልስ ከፍተኛ የሆነ ብጥብጥና ነውጥ ተከትሏል። ኬኔዲ አባተ እነዚህን ጉዳዮች ያብራራልን ዘንድ በስልክ መስመራችን ላይ ይገኛል። ኬኔዲ እንደምን አመሽ? እንዴት ያሽ እንኳን ደህና መጣህ። በዚህ ስልክ መስመራችን ላይ ስላገኘንህ ደስ ብሎናል። እስቲ ቅዳሜና እሁድ የአለም ዋንጫ እንዴት አለፈ? መልካም እንግዲህ፣ ቅዳሜና እሁድ የአለም ዋንጫ ያው ያልተጠበቁ ክስተቶችን አሁንም እያስተናገደ ነው። ያልተጠበቁ ውጤቶችን እየተመዘገቡበት ነው የሚገኘው እንግዲህ እንደሚታወቀው የውድድሩን ለማስና ለማዘጋጀት ከተመረጠችበት ጊዜ አንስቶ በበርካታ ትችቶች ውስጥ ስታልፍ የነበረችው ኳታር Let's not billion dollars that can reach Eve and Madrid. ካሰናዳችው ውድድር የተሰናበተች የመጀመሪያዋ ሀገር ሆናለች። የአስራ ሁለት ዓመት ዝግጅቷን እንግዲህ በአንድ መቶ ሰማንያ ደቂቃ በሁለት በሁለት ጨዋታዎች ማለት ነው ቅንነትን ካደረገች በኋላ ለመሰናበት ተገዳለች። በስድስተኛው ቀን አርብ ዕለት ከውድድሩ ውጭ መሆኗን አረጋግጣለች ማለት ነው። ኳታር እንግዲህ በዚህም በዘጠና ሁለት ዓመታት የዓለም ዋንጫ ታሪክ ራሷ ካሰናዳችው ድግስ ቀድማ መባረሯን ያረጋግጠች የመጀመሪያዋ ሀገር በመሆን አዲስ ታሪክ ሰርታለች። አዘጋጅ ሆና ከምድቧ ባለማለፍ ደግሞ የደቡብ አፍሪካን ታሪክ ተጋርታለች ማለት ነው። ከኢኳዶር እና ከሴኔጋል ጋር ባደረገቻቸው ሁለቱም ጨዋታዎች በመሸነፍ ነው ከውድድሩ የተሰናበተችው። እንግዲህ ትንሹ ጊዜ ከምድብ ማለፍ ነው ስትል ነበር። ይህ እንግዲህ እሸት ሆኖባታል ማለት ነው። ከኔዘርላንድስ ጋር የምታደርገው በነገው ዕለት የምታደርገው ጨዋታ ብቻ ነው የሚቀራት ይህም እንግዲህ የማሟያ ጨዋታ ነው። ብታሸንፍ ሌላ ደግሞ የሚያሳፍራትን ታሪክ እንዳትሰራ እንዲሁም ደግሞ ደጋፊዎቿንም አንገታቸውን የተወሰነ ቀና እንዲያደርጉ ለማድረግ ያስችላታል። ከዛ ያለፈ ግን ምንም የሚፈይድላት ውጤት የለም። የምትሸነፍ ከሆነ ደግሞ በሁሉም ጨዋታዎች የተሸነፈች ሀገር በመሆን ሌላ አዲስ ታሪክ ደግሞ ትጽፋለች ማለት ነው በዓለም ዋንጫው ታሪክ እንግዲህ እንደሚታወቀው በውድዱ የመክፈቻ ጨዋታ በመሸነፍም የመጀመሪያዋ አስተናጋጅ ሀገር ነች ኳታር በዚህም አዲስ ታሪክ አስመዝግባለች ማለት ነው የሚቀራት እንግዲህ ከኔዘርላንድስ ጋር የምታደርገው ጨዋታ ነው ቀደም ሲል እንደነገርኩሽ ማለት ነው ኤደን ሌላው እንግዲህ ሌላው ያልተጠበቀ ክስተት በሁለተኛው ዙር የምድብ ማጣሪያ ጨዋታም እንደቀጠለ ነው። ያልተጠበቁ ክስተቶች ማለት ነው። ሞሮኮ እንደሚታወቀው በፊፋ የዓለም ደረጃ ሁለተኛ ደረጃ ላይ የምትገኘውን ቤልጅየምን ሁለት ባዶ በሆነ ውጤት ረታታለች። በትናንትናው ዕለት ሁለት ማለት ነው በመጀመሪያው ዙር የምድር ማጣሪያ ጨዋታዎች ሳውዲ አረቢያ አርጀንቲናን ጃፓን ደግሞ ጀርመኒን በማሸነፍ ያስመዘገቡትን ያልተጠበቀ ውጤት አስቀጥላለች ማለት ነው በዚህ የሞሮኮ ድል እንግዲህ ከሀገሬው ዜጎች አልፎ በበርካታ የአለቡ የአረቡ አለምም የደስታና የኩራት ምንጭ ሆኗል በአንጻሩ ቤልጂየማውያን ደግሞ ያፈሩበት ውጤት ሆኖ ተመዝግቧል ማለት ነው በርካታ የቤልጂየም ከተሞችም። ሁከት ተከስቷል። ከዚህ ውጤት ጋር ተያይዞ ኬኔዲ፣ ይህ ብጥብጥ ሁከቱን ያስነሱት እነማን ናቸው? ቤልጅማውያኖቹ ናቸው ወደ ሞሮኮዎቹን ሄደው ያጠቁት ወይስ ምን የተለየ ነገር ተፈጥሮ ነው ይሄ ሁከት ሊከሰት የቻለው? እስካሁን የታወቀ ነገር አለ? ጥሩ እንግዲህ ዋናው እንግዲህ የቤልጅየም ፖሊስ ያስታወቀው ውጤቱን ተከትሎ ቀጥታ በርካታ ቤልጅየማውያን ደጋፊዎች ወደ ጎዳናዎች ወጥተው ዋና ከተማውን ብራሰልስን ጨምሮ በሰሜን ቤልጅየምን በሚገኙ ከተሞች እንደዚሁ በዋናነት ማለት ነው ከወደ ወደ ጎዳናዎች ወጥተው በተለያዩ መልኩ ተቃውሟቸውን መግለጽ እንደጀመሩ ነው ፖሊስ አስታወቀው። መኪኖችን አጣጥለዋል፣ በተለያዩ ከተሞች እንዲሁም የተለያዩ ተቋማት ላይ የድንጋይ ናዳ አውርደዋል። እነዚህን ለመቆጣጠር እንግዲህ የሀገሪቱ የብራሰልስ ከንኪባ ጭምር ፖሊስ አስቸኳይ እርምጃዎችን እንዲወስድ አዟል ማለት ነው። የውከቱ መነሻዎች በዋናነት የቤልጅየም ደጋፊዎች ናቸው። የሞሮኮ ደጋፊዎች በአንጻሩ የደስታቸውን ሲገልጹ ነበር ው ጥቂት ስደተኛ ደጋፊ ተሳታፊዎች ናቸው። በቤልጅየምም የነበሩት እነዚሁ በተሰበሰቡበት አካባቢ ደስታቸውን ሲገልጹ ነበር። በእነሱ መካከል የተፈጠረ በደጋፊዎች መካከል የተፈጠረ ግጭት የለም። ነገር ግን የቤልጅየም ደጋፊዎች ቁጣቸውን ለመግለጽ ሀገሪቱ እንግዲህ በከፍተኛ ደረጃ ከሚጠበቁ ሀገራት ለዓለም ዋንጫው በድል ይበቃሉ ተብለው ከሚጠበቁ ሀገራት መካከል ነች። ቀደም ሲል እንዳልኩሽ በዓለም የፊፋ ደረጃም እንግዲህ ሁለተኛ ደረጃ ላይ የምትገኝ ሀገር ነች። በርካታ ከዋክብት ስብስብ ያሉበት ሀገር ነው እና እኒህ ውጤት አይገባንም በሚል ራሳቸውን መቆጣጠር ተስኗቸው ነው በርካታ ደጋፊዎች የወጡት ማለት ነው። እና የሚያሳዝነው ግን ሁከቱ በዚህ በቤልጅየም ብቻ አላበቃም። እንደ ጎረቤት ሀገር ኔዘርላንድስ ወይም ሆላንድም እንደ ተመሳሳይ ሁከት ተፈጥሯል። እዚያም እንግዲህ ሁለት የፖሊስ ባለስልጣናት ጉዳት እንደደረሰባቸው ተገልጿል። በቤልጀም እንደነበረው ሁከት ደግሞ በአንድ ሰው ላይ ጉዳት ደርሷል የተባለው። በአሁኑ ሰዓት ግን እነዚህ ሁከቶች በቁጥጥር ስር መዋላቸውን ፖሊስ አስታውቋል። ኤደን እስቲ የዛሬ ውሎ ምን ይመስላል? እሱን ንገረን ና እንደምድም እነማን ናቸው ጨዋታ ያላቸው እስካሁን እስከሚቀረጻው እስከምናደርግበት ሰዓት እስ ያሉት ውጤቶች ምን ይመስላሉ? በጣም ጥሩ የዛሬው እንግዲህ አሁን ይህን ስልክ ከማውራታችን ከደቂቃዎች በፊት ካሜሮን እና ሰርቢያ ያደረጉትን ጨዋታ መጥቀስ ይቻላል። የሁለቱ ጨዋታ ሶስት ሶስት በሆነ አቻ ውጤት ነው የተጠናቀቀው። በነገራችን ላይ በመጀመሪያ ዙር ጨዋታቸው ሁሉም የአፍሪካ ሀገራት ሽንፈት ነበር ያስተናገዱት። በአሁኑ ግን የተሻለ ውጤትን እየተመለከትን የምንገኘው የሞሮኮውን ጨምሮ ማለት ነው። ሞሮኮ ቤልጅየምን ያሸነፈችበትን ጨምሮ ዛሬ ደግሞ ካሜሮን ሰርቢያን ከሰርቢያ ጋር ሶስት ለሶስት በሆነ አቻ ውጤት በመለያየት የመጀመሪያ አንድ ነጥቧን አስመዝግባለች ማለት ነው። በዚህም በዓለም ዋንጫው ላይ ልትቆይ የምትችልበትን እድል ፈጥራለች። ምናልባት የሌሎችን ውጤት ጠብቃ የሚቀጥ የምንጠቀምበትለውን ጨዋታ የምታሸንፍ የሚጠራትን ሶስተኛውን ጨዋታ የምታሸንፍ ከሆነ ወደ ቀጣይ ዙር ልታልፍ የምትችልበትን እድል አለ ማለት ነው ካሜሮን። ከዛ ውጭ እንግዲህ ሌሎች በዚህ የአለም ዋንጫ ልንጠቅሳቸው የምንችላቸው አንዳንድ የፖለቲካ ጉዳዮችም አሉ። እንግዲህ ፖለቲካ በፖለቲካ ነው እ አየዚ አለማዋንጫ በዋናነት እየተገለጸ የሚገኘው ትንሿ የባህረ ሰና ቂ ሀገር እንግዲህ ውድድሩ እንድታስተናግድበት ከተመረቀችበት ጊዜ አንስቶ ማገሪቱ መመረጥ አልነበረባትም የሚሉና ና ጨምሮ ሌሎችን ፖለቲካዊ ክስተቶች፣ ተቃውሞዎች በተደጋጋሚ ሲነሱ ነበር። አሁን ደግሞ በሌላ መልክ የፖለቲካ ጥያቄዎች እየተስተናገዱ ይገኛሉ። እንግዲህ እንደሚታወቀው የስፖርት ውድድር የአለም ዋንጫውን ጨምሮ የዘር፣ የቋንቋ፣ የፖለቲካ ልዩነቶችን ወደ ጎን በማለት ሀገራትን አንድ እንደሚያደርግ ነው የሚታመነው። በዚህ ውድድርም ዩናይትድ ስቴትስንና ና ቶን እንግዲህ አይንና ናጫ የሆኑትን ዩናይትድ ስቴትስንና ኢራንን ያገናኘ ውድድር ነው። በአሁን ወቅት ግን በሁለቱ ሀገራት መካከል እንደዚሁ የተለያዩ የፖለቲካ ጥያቄዎች እየተነሱ ነው የሚገኙት። ኢራን ዩናይትድ ስቴትስ በሰንደቅ ዓላማው ላይ ያለውን አርማ አውቶታ አውጥታብኝ በማህበራዊ ሚዲያዎች ለጥፋለች በሚል ክስ አቅርባለች። ለፊፋ ቅሬታ አቅርባለች። ዩናይትድ ስቴትስ በአንጻሩ በኢራን ያለውን ተቃውሞ እንደሚታወቀው የአንዲት የሀያ ሁለት ዓመት ወጣት የጸጉር መሸፈኛ መሸፈኝ አስካርታለበትሽን በሚል የገዛ ሕይወቷ ማለፉን ተከትሎ በኢራን ከፍተኛ ተቃውሞ መኖር ይታወቃል። ከዚህ ጋር ተያይዞ እንግዲህ ይህንን ለመደገፍ ነው ይህንን የአርማውን የኢስላማዊ ሪፐብሊክ ኢራንን አርማ ከመሀሉ ያነሳውት የሚል ሀሳብ አቅርባለች ዩናይትድ ስቴትስ። እስካሁን በጉዳዩ ላይ ፊፋ እየሰጠው አካሄድ የለም፣ ነገር ግን የሽኩቻ ምንጭ እየሆነ ነው ያለው። እንግዲህ ምናልባት ሄደን ካለን ሰት አንሳር ሰአታችን በእርግጥ አልቋል። አዎ በጣም ነው የምናመሰግነው። የጋና ጨዋታ የሚጠበቅ ይሆናል። ኬኔዲ እንግዲህ በዚህ ሳምንት በድጋሚ እንጋብዛህልን ብዬ ተስፋ አድርጋለሁ። አመሰግናለሁ ስለነበረን ቆይታ። እኔም አመሰግናለሁ። ተመልካቾቻችን የሰኞ ምሽት የጋቢና ቬ መሰናዶ እዚህ ላይ ተጠናቀቀ። ሳስተናግዳቸው የምሽት የደንገረሙ ነበር። በቅንብሩ ኤልያስ አስማሪያ ከመላው የአሜሪካ ድምፅ ዘጋቢዎችና የስቱዲዮ ባለሙያዎች ጋር እዚህ ላይ እንሰናበታለን። ቀነሰ